ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለን። ሰላም እንደምናመሻችሁ። በምሽቱ ዝግጅታችን በኢትዮጵያ በተለይ በኦሮሚያ ክልል በጸጥታ ኃይሎች እየተፈጸመ ያለው ግድያ እንዲቆም በሀገር ውስጥ የሚገኙ የተቃዋሚ የፖለቲካ ተቃዋሚ ፓርቲዎች አሳስቡ። ዝግ በጣም የሚያሳዝን የሰው ልጅ ነፍስ የረከሰባት ምድር ነው ኢትዮጵያ ናት። ለጥቂቶች የስልጣን እንትን ሲባል የሰው ልጅ ደንበ የሚወጣው መፍሰፍ ማለት በእውነት በጣም የሚያሳፍር ና ከያለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለም፣ ና እጅግ በጣም ነው የሚያሳፍር ያለው። የአስቸኳይ ጊዜ አዋጁ በህዝብ ተወካዮች ምክር ቤት የጸደቀበትን ሂደት አስመልክቶ አንድ የህግ ባለሙያና የቀድሞ ፓርላማ አባል አስተያየት ደግሞ ይዘናል። በቀደም የወጣው አስቸኳይ ሕግ በህግ ቋንቋ ሕግ አይደለም፣ አስገዳጅነትም የለውም። ማስተካከል ኃላፊነት የምክር ቤቱና የአፈ ጉባኤው ነው። አፈ ጉባኤው ለምሳሌ ከምክር ቤቱ ወንበር ተነስቶ ጽፈት ቤት ሆኖ ሊያስተካክል አይችልም። የቀደሙት ጠበቃው ተማም አባ ቡልጎ፣ ተከታዩ ደግሞ የቀድሞ የተቃዋሚ ፓርላማ አባል አቶ ግርማ ሰይፉ ናቸው። ማብራሪያቸውን ይዘናል። በተከታዩ ዘገባችን ደግሞ ትምህርታቸውን በሃንጋሪ በመከታተል ላይ የሚገኙ ሰላሳ። በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለችግር እንደተጋለጡ የገለጹበትና የትምህርት ሚኒስቴርን ምላሽ በጋቢና አካተናል። ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸሙን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መተዋችን ለምን የሚያስብል ነው። እርግጠኛ ነኝ ማርች ሀያ አራት በቦታው ተገኝቼ ከተማሪዎቹ ጋር ውይይት አካሄዳለሁ ብዬ አምናለሁ። ሁሉንም ከዝግጅቶቻችን ታገኝታላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች የሚያደርጉት ጉብኝት በዴሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና ምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። የትራምፕ አስተዳደር ከፍተኛ ዲፕሎማት ቴለርሰን በአፍሪካ ለመጀመሪያ ጊዜ የሚያደርጉት ጉዞ ኢትዮጵያን፣ ኬንያን፣ ጅቡቲ፣ ቻድና ናይጄሪያን እንደሚጎበኙ የጉዞ መርሃ ግብራቸው ያስረዳል። በዛሬ ለት ስለ አፍሪካ ጉዟቸው ሲናገሩ ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር ትሰራለች ብለዋል። በጸጥታ ጥበቃም እንደዚሁ ትብብር ለማድረግና በስፋት የመልካም አስተዳደር ጉዳዮችንም አስመልክቶ ከአፍሪካ የፖለቲካና የንግድ መሪዎች ጋር እንደሚወያዩ ገልጸዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለዩናይትድ ስቴትስ ለካናዳ ና ለሜክሲኮ ፍትሐዊ የሆነ ነጻ የንግድ ስምምነት እንዲኖር የማድረግ ፍላጎት እንዳላቸው ለካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ በስልክ ተናግረዋል። ሁለቱ መሪዎች በስልክ የተነጋገሩት ሶስቱ ሀገሮች ሜክሲኮ ከተማ ላይ በመነጋገር ላይ ባሉበት ወቅት ነው። ሰሜን ኮሪያ የተደቀነባት ወታደራዊ አደጋ እስከተወገደ ድረስ የኒኩሌር ፕሮግራሟን የመጠበቅ አስፈላጊነት አይኖረውም ማለቷን የደቡብ ኮሪያ ባለስልጣናት ገልጸዋል። ከዩናይትድ ስቴትስ ጋር የመነጋገር ፍላጎት እንዳላት ማመልከቷንም ባለስልጣናቱ አክለዋል። የሰሜን ኮሪያ የመንግስቱ ደህንነት እስከተጠበቀና በሀገሪቱ ላይ የተደቀነ ዛቻ እስከተወገደ ድረስ የኮሪያን ልሳነ ምድር ከኒኩሌየር መሳሪያ ነጻ ለማድረግ ያላት ቁርጠኝነትን አረጋግጣለች ሲሉ የደቡብ ኮሪያ አንጋፋ የጸጥታ ጉዳይ አማካሪ ቾንግ ዊዮንግ በሶል በተደረገው ጋዜጣዊ መግለጫ አስረድተዋል። ሩሲያ እስካሁን ባለው ጊዜ የጠየቀኝ ክፍል ባይኖርም በጸና ስለታመሙት የቀድሞ የሩሲያ ሰላይ ጉዳይ ከሚመረምሩት የብሪታንያ ባለስልጣኖች ጋር ለመተባበር ዝግጁ ነኝ ብላለች። ሰውየው በጠና ታመው ሆስፒታል የገቡት ምንነቱ ባልታወቀ ንጥረ ነገር ከተጋለጡ በኋላ ነው። የብሪታንያ ሚዲያ በገለጸው መሰረት ሰርጌይ ስክሪፓል የተባሉት ሰው ዩናይትድ ስቴትስና ሩሲያ ከስምንት ዓመታት በፊት ባደረጉት የሰላዮች ልውውጥ መሰረት በብሪታንያ ጥገኝነት አግኝተዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪዎቹ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። በኢትዮጵያ በተለይ በኦሮሚያ ክልል በጸጥታ ኃይሎች እየተፈጸመ ያለው ያሉት ግድያ እንዲቆም በሀገር ውስጥ የሚገኙ የተቃዋሚ የፖለቲካ ፓርቲዎች አሳሰቡ። ለሀገሪቱ ዘላቂ መፍትሄ የሚያመጣ ብሔራዊ መግባባትና የሽግግር መንግስት እንጂ አስቸኳይ ጊዜ አዋጅ አይደለም ብለዋል። በሌላ በኩል የፈረንሳይ የዜና ወክል አዣንስ ፍራንስ ፕሬስ በምስል በላከው ሪፖርት በአብዛኛው የኦሮሚያ ከተሞችና አዲስ አበባ የሚገኙ የንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። የአሜሪካ ድምፅ ሬዲዮ ያነጋገራቸው ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውንና በጸጥታ ኃይሎች እንዲከፈቱ እየተገደዱ እንደሆነም ተናግረዋል። በተጨማሪም በሀገር ውስጥ በተለይ አዲስ አበባ ውጭ ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ መሆኑን ነው የገለጹት። የስልክ እንደዚሁም የኢንተርኔት አገልግሎት በአብዛኛው የክልል ከተሞች መቋረጡን ነዋሪዎቹ ተናግረዋል። ጽዮን ግርማ ዝርዝር አላት። በኢትዮጵያ በመንቀሳቀስ ላይ የሚገኙት የተቃዋሚ የፖለቲካ ፓርቲ አመራሮች አስቸኳይ ጊዜ አዋጁን ይቃወሙታል። ከሚቃወሙበት ምክንያታቸው አንዱ ደግሞ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ለጸጥታ ኃይሎች የተለጠጠ ስልጣን በመስጠት ዜጎች እንዲገደሉ ስለሚያደርግ ነው ይላሉ የሰማያዊው ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ። ቀውሱ አዲስ አበባ ጭምር ያለመሆኑን ገልጸው የትራንስፖርት አገልግሎት ባለመኖሩ ወደ መኖሪያ ቤታቸው ለገጣፎ በእግራቸው እንደገቡ ተናግረዋል። ከቀውሱ የሽግግር ከቀውሱ ለመውጣት የሽግግር መንግስትን በመፍትሄነት ያስቀምጣሉ። እዚግ በጣም የሚያሳዝን የሰው ልጅ ነፍስ የረከሰባት ምድር ብትኖር ኢትዮጵያ ናት ለጥቂቶች የስልጣን እንትን ሲባል የሰው ልጅ ደንበ ይወት ነው መፍሰስ። ማለት በእውነት በጣም የሚያሳፍርና ከያለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለም እና እጅግ በጣም ነው የሚያሳፍር ያለው። የስርዓት ለውጥ ነው። በቃ ስርዓቱ መካሄድ ነው ያለበት። ኢህአዴግ ስልጣኑን ለህዝብ ማስረከብ ነው። በሰላማዊ መንገድ የስልጣን ሽግግር ከማድረግ ባሻገር ሌላ በአስቸኳይ ጊዜ አዋጅ የህዝብን ስሜት ማፈን አይቻልም። አሁን ኦሮሚያ ላይ ያለውም ጉዳይ በጣም አሳሳቢ ነው። ዙሪያ አዲስ አበባ ሁሉ ነገር ዝግ ነው። ይሄ በዚህ የሚቀጥል ከሆነ ደግሞ ህዝባዊ ቢተኝነቱ መለዋገቱ ነው እያጥለቀለቀ ያለው ነው። ኢህአዴግ ለህዝቡ ስልጣኑ ማስረከብ ነው። አገር መምራት አልቻለም። ሀያ ሰባት አመት ሙሉ በዘር ከፋፍሎ ሲጨቁን ነበር። ይከብረሙ ከዚህ በኋላ ህዝቡ አልገዛም ብሏል። አልገዛም ያለ ህዝብ ደግሞ ስልጣኑን መረከብ ይፈልጋል። ለህዝቡ ስልጣኑ ማስረከብ ነው። በቃ ብሄራዊ መግባባትን መፍጠር ነው። ይሄን የማያደርጉ ከሆነ ግን ችግሩ የዚህ ሀገር ጉዳይ ከድጡ ወደ ማጡ የሆነ ወደ ከፋ ነገር ውስጥ እንገባለን። ሌላ ቀውሱ ነው የምናስተናግደው። የአረናው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው አስቸኳይ ጊዜ አዋጁንም ግድያውንም ፓርቲያቸው እንደሚቃወም ይናገራሉ። ወታደራዊ ሀይል በፖለቲካዊ ችግሮች መፍትሄ አይሆንም የሚል እምነት ነው ያለው። በኦሮሚያ ያጋጠመው ግድያም የዚህ ውጤት ነው። ወታደራዊ ኮማንዶ ለማሰር ለመግደል ነው የታወጀው። ይህ ደግሞ በህይወት በሰው ህይወት ላይ ጉዳት እያደረሰ ነውና ዋና ችግሩም መፍትሄ መሆን የነበረበት ፖለቲካዊ ውይይት፣ አገራዊ እርቅና የሽግግር መንግስት አቋቁሞ ዘላቂ መፍትሄ እንደማምጣት እንደተለመደው በወታደራዊ ኃይል ችግሮች በመፍታት መሞከር ያው ችግሮች የማባባስ እንጂ መፍትሄ ሊሆን አይችልም። ስለዚህ ይሄ ነገር አሁንም በአስቸኳይ መቆም አለበት። ከተለያዩ ፖለቲካዊ ድርጅቶች ከመላ የኢትዮጵያ ፖለቲከኞች ውይይት መደረግ አለበት። ኮማንድ ፖስቱም መቆም አለበት። የሕብረተሰቡ ተቃውሞ የማስማት መብቱ ሊከበርለት ይገባል። ስለዚህ ይሄ ነገር መቆም አለበት የሚል እምነት ነው ያለን። ፓርቲዎቹ እንደ መፍትሄ የሚያስቀምጡት የሽግግር መንግስት ነው። ይህን በተመለከተ ደግሞ ከአስራ አምስት ቀናት በፊት የአስቸኳይ ጊዜ አዋጁን ይፋ ያደረጉት የመከላከያ ሚኒስተሩና የአስቸኳይ ጊዜ ኮማንድ ፖስት ሴክረተሪያት ጸሐፊው አቶ ሲራጅ ፈጌሳ በስልጣን ላይ ያለው መንግስት በምርጫ የመጣ በመሆኑ የሽግግር መንግስት ጥያቄ ተቀባይነት የለውም ብለዋል። የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርአቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ፣ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ የሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳተ ነው ቦታ የሚለው ፓርቲዎቹ ሌላ የሚያነሱት ጥያቄ በዜጎች ላይ የሚፈጸመው ግድያ ይቁም፣ መከላከያ ሰራዊቱም ከከተሞቹ ይውጣ የሚል ነው። በመከላከያ ሰራዊቱ ይፈጸማል የተባለውን ግድያ በተመለከተ ባለፈው እዚህ ዩናይትድ ስቴትስ የሚገኘው ቢሯችን መጥተው ማብራሪያ የሰጡት ዶክተር ነገሪ ሌንጮ ተከታዩን ብለው ነበር አንተ የምታነሳው ጥያቄ እኔ የማምንበት እኔም ህዝብን እየመራ ያለው መንግስትም የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው፣ እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ፣ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት ማይል ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይሄም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል። ስለዚህ ይሄ ሌላ ሰው ምነገር አይደለም ማለት ነው። ይሄ መታወቅ አለበት። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የዶክተር ነገሪ ሌንጮን ሀሳብ አይስማሙበትም። ባለፉት ሶስት ቀናት ብቻ በኦሮሚያ ክልል አሳዛኝ የሆኑ ግድያዎች እየተፈጸሙ ነው ይላሉ። በኦሮሚያ ውስጥ ትልቅ የደም ጎርፍ ነው የተካሄደው። ብዙ ህዝብ ነው ያለቀው። ቤቱን ሰብሮ ገብቶ አደጋ አድርሷል። አባት የሞተበት ነው፣ መንገደኛ የሞተበት ነው፣ ሕፃናት ያለቁበት ነው። የአስራ ሶስት አመት የአስራ አምስት በግብፅ የተገደሉበት ጉዳይ ነው። ይህ አግባብ አይደለም ነው የምንለው። አቶ ሙላቱ ገመቹ አያይዘው አዋጁ የጸደቀበት መንገድ ህግን የተከተለ ባለመሆኑ ፓርቲያቸው መንግስትን በመንግስት ላይ ክስ እንደሚመሰርት ይፋ አድርገዋል። በሌላ በኩል የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በምስል በላከው ሪፖርት አብዛኛው የኦሮሚያ ከተሞች እና አዲስ አበባ የሚገኙ አዲስ አበባ ዙሪያ የሚገኙ ንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። የአሜሪካ ድምጽ ያነጋገራቸው ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውን እና በጸጥታ ኃይሎች እንዲከፍቱ እንደሚገደዱ ተናግረዋል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ ባለፈው አርብ በፓርላማ የጸደቀው የአስቸኳይ ጊዜ አዋጅ ውሳኔ ያገኘበት ሂደት አነጋጋሪ ሆኖን የሰነበተው መለስካቸው አመሃ አንድ የቀድሞ የፓርላማ አባልና የህግ ባለሙያን በጉዳዩ ላይ አወያይቷል። የመጀመሪያ ጥያቄን ያቀረብኩት ለህግ ባለሙያው አቶ ተማም አባቡልጎ ነው። ከዛሬ 15 ቀናት በፊት በሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ ከጥቂት ቀናት በፊት በህዝብ ተወካዮች ምክር ቤት ጸድቋል። በምክር ቤቱ ህግ ሆኖ ሲጸድቅ አካሄዱ በእርሶ አስተያየት ትክክለኛ ነበር የሚል ጥያቄ ነበር ያቀረብኩላቸው። አመሰግናለሁ። እንግዲህ የፓርላማ ውሳኔ ሁል ጊዜም እንደ ህግ ስለሚወሰድ የፓርላማ ውስጥ የተፈጸሙት የድጋፍና የተቃውሞ ድምፅ ቆጠራም ጭምር የሚገለጹት መገለጽም ያለባቸው በፓርላማው ፈጉባኤ ነው። እነዚህ ሁሉ ህጎች ተደርገው ነው የሚወሰዱት። ስለዚህ በአጭሩ ለመመለስ በቀደም የተደረገው ውሳኔ አባዱላ የገለጹት የድምፅ መጠን ስለሆነ እሱ ነው ኦፊሻል ቨርጅን ተብሎ ትክክለኛው ቅጂ ተብሎ መወሰድ ያለበት። አባዱላ የተናገሩት ተናገሩት ነው። አባዱላ በተናገሩት ላይ ስህተት ከተፈጸመም ደግሞ ህግ ስለሆነ ያ ህግ የሚሻረው ወይም የሚሻሻለው በተመሳሳይ ህግና በተመሳሳይ መንገድ ነው ስለሚል፣ በድምፅ ቁጥር ላይ የተፈጸመ ስህተትም ካለ ይህንኑ የመፈጸም ህጋዊ ስልጣን ያለው ፓርላማው ነው። ስለዚህ ሌላ ስብሰባ ተጠርቶ በወቅቱ ስለተሰጠው ድምፅ የሚያስረዳ ምስል ወይም ሌሎች ነገሮች ቀርበው ከታዩ በኋላ ይህ የቁጥር ስህተት የታረመ መሆኑን ፓርላማ አባላቱ ድምፅ እንዲሰጡበት ከተደረገ በኋላ የበለጠ ድጋፍ ካገኘ ወይም ተቀባይነት ካገኘ በዚህ ቀን የተፈጠረውን ስህተት ለማረም የወጣ አዋጅ ተብሎ ስለዚሁ አንድ አንቀጽም ቢሆን ተጨምሮበት መውጣት ነው ያለበት። ስለዚህ አሁን በቀደም በሆነው አካሄድ ስንመለከት ዝቅተኛው የድምፅ ብዛት ሳይሟላ በመገኘት ውድጋውኑ ውድቅ የሚሆን ማለት ነል ኢንደ ቮይድ ስለሆነ በቀደም የወጣው የአስቸኳይ ህግ በህግ ቋንቋ ህግ አይደለም፣ አስገዳጅነትም የለውም። ከመጀመሪያውኑ ውድቅ የሆነ ነል ኢንደ ቮይድ ነው። 346 ሰዎች የተገኙበት የፓርላማ አፈጉባኤ የነገሩን ያ ነው። የትክክለኛው ቅጂም እሱ ነው። ኋላ ላይ ፓርላማዊ መረጃና ኮሚኒኬሽን ዳይሬክተር የተባሉ ግለሰብ ስለዚህ የተሰጣቸው ስልጣን የለም፣ ይህም ስልጣን ሊሰጣቸው አይችልም። ሰውየው ያደረጉት ከስልጣን በላይ ሄዶ የመስራት ጉዳይ ነው። የፓርላማውን ትክክለኛ ቅጂ ተብሎ ሊወሰድ ስለማይችል በቀደም የወጣው አዋጅ ማንንም የማስገደድ አቅም ስለሌለው የአስቸኳይ ጊዜ አዋጅ ተብሎ የጸደቀው አዋጅ ቁጥር 183/2010 ህግ አይደለም በህግ ቋንቋ። አቶ ግርማ ሰይፉ እርሶ ከዚህ በፊት አምስት ዓመት ያህል የፓርላማ ባል ነበሩ። እንደዚህ ያሉ አጋጣሚዎች ነበሩ? የቁጥር ስህተት ተፈጽሞ ያውቃል? እንዴት ነው? እስቲ አሰራሩን እስቲ ይንገሩ። የቁጥር ስህተት በዛ ጊዜ ሊፈጠር አይችልም። ምክንያቱም አንድ እኔ ብቻ ስለነበርኩኝ፣ ሌላው አንድ ቀን ሰው ነው የሚያደርጉትና ትክክለኛ ቆጠራ አይካሄድም። ቆጠራ ግን ሲካሄድ ሰዎች ናቸው የሚቆጥሩት። በሁለት በግራና በቀኝ ባለው ብሎክ ውስጥ ሰዎች ይቆሙና ቆጥረው ደምረው ለፕሮቶኮል ኃላፊው ይሰጡታል። የፕሮቶኮል ኃላፊው ድምሩን ወስዶ ለአፈ ጉባኤ ይሰጣል። ስለዚህ ያ ቁጥር ነው ሪፖርት የሚደረገው። እንደዚህ አይነት ችግሮች ተፈጥረው እንኳን ቢሆን ወዲያውኑ ነው ሊስተካከል የሚገባው። አሁን ለምሳሌ ይሄ 346 የሚለው ድምፅ ቅድም አቶ ተማም እንዳለው ማስተካከል ኃላፊነት የምክር ቤቱና የአፈ ጉባኤው ነው። አፈ ጉባኤው ለምሳሌ ከምክር ቤቱ ወንበር ተነስቶ ጽሕፈት ቤት ሆኖ ሊያስተካክል አይችልም፣ ስልጣንም የለውም ይህንን የማድረግ ምክንያቱም ሕጉን መሻሻል ያለበት በምክር ቤቱና መዶሻውን ይዞ መዶሻውን መቶ ነው የሚያስተካክለው። ምን ማለት ነው? በሚቀጥለው ለምሳሌ አሁን የመደበኛ ስብሰባ በሚጀመርበት ጊዜ ባለፈው የተያዘውን የአስቸኳይ ጊዜ ቃለ ጉባኤ ይነበባል። ሲነበብ እዛ የሰሙት ሰዎች 346 ሰምተዋል ከዛ አሁን ቃለ ጉባኤው ሲነበብላቸው በ395 ድምፅ ፀድቋል ሲባል፣ አይደለም ብሎ አንዱ እጁን አውጥቶ ይናገራል። ሲናገር ምንድን ነው የሚደረገው? ከመቅረጸ ድምፁ ታይቶ ይስተካከል ነው የሚባለው። የተለመደው አሰራር ነው። ስለዚህ አሁን መቅረፀ ድምፁ ላይ ሄዶ ሲሰማ 346 ነው የሚሰማው። ስለዚህ ስህተት አለ ማለት ነው። 346 ደግሞ የሁለት ሶስተኛ ድምፅ አይደለም። አሁን ህዝቡንም ለማሳሳት ያው የሚፈልጉት ህጉን ማጽደቅ ስለሆነ ህጉ እንዲጸድቅ 346 ሳይሆን ከተገኙት ሰዎች 490ዎቹ ሁለት ሶስተኛ ነው የሚል ክርክርም የሚያነሱ ሰዎች አሉ። ይሄ እንዳልሆነ ለምሳሌ የህገ መንግስቱ ቃለ ጉባኤ አለ። የህገ መንግስቱ ቃለ ጉባኤ የህጉን ለምን እንዳስፈለገ ሁለት ሶስተኛ ሲናገር በኢትዮጵያ ህገ መንግስት ውስጥ ሁለት ሶስተኛ ድምፅ ከሚፈልጉ ሁለት ነገሮች አንዱ የአስቸኳይ ጊዜ አዋጅና የህገ መንግስት ማሻሻያዎች ናቸው። ስለዚህ እነዚህ ነገሮች የተቀመጡት አስፈጻሚ ወይም ደግሞ ማንም ስልጣን የያዘ አካል ሁለት ሶስተኛ ድምፅ በሌለበት ህግ እንዳያሻሽል ተደርጎ ጠበቅ ተደርጎ እንዲያዝ ተደርጎ የወጣ ነው። ስለዚህ 547 ድምፅ ነው የሚያስፈልግ። ህጉ ይሄ ህግ በስርዓቱ ህግ አይደለም ትክክለኛውን ስላላሟላ ማለት ነው። ስለዚህ ህገ መንግስቱን አከብራለሁ የሚል ሰው ህገ መንግስቱን የማስከበር ኃላፊነት ስላለበት ይህንን ህግ ባለማክበር ነው ህገ መንግስቱንም የሚያከብረው። Adam Bane, no other Mali, so ready. Ada so ready. Epaniel, Abu Saka boy, Sekani, Sekani, Kangar, Nuba, O kalare dia, sulul thaloni tikso, daraba tigachi. O kalare dia, yo man kufesi akka, ansi rafa don jira. Maan jira mana, jira maan jira chak se manya te jira, anin jiru wadi, anin jiru ya. I am a person who is a person who is a a person a person who is a person who is የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የትምህርት ጉዳይ ላይ እናተኩር ደግሞ ጥቂት። ትምህርታቸውን በሃንጋሪ በመከታተል ላይ የሚገኙ ሰላሳ በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለችግር እንደተጋለጡ ለአሜሪካ ድምፅ ሬዲዮ ገልጸዋል። ይህንን የነፃ ትምህርት ለማግኘት በኢትዮጵያ ትምህርት ሚኒስቴር አማካኝነት ተወዳድረው ያለፉትና በሀንጋሪ ትምህርታቸውን በመከታተል ላይ የሚገኙት የማስተርስና የማስተርስ ዲግሪና የፒኤችዲ ተማሪዎች ናቸው። የተማሪዎቹን ተወካይ ዘላለም ሀጎስን ከሃንጋሪ እንደዚሁም ከኢትዮጵያ ትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድል ስራ አስኪያጅ አቶ ምትኩ በሬቻን አነጋግራ መስታወት አራጋው ተከታዩን አጠናቅራለች። ከትምህርት ሚኒስቴር ጋር በተደረገ ስምምነት በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በሃንጋሪ በትምህርት ገበታ ላይ ይገኛሉ። የተማሪዎቹን የትምህርት ሙሉ ወጪ የሃንጋሪ መንግስት ቢሸፍንም ተማሪዎቹ ምግብን ጨምሮ ለዕለት የሚያውሉት የገንዘብ እጥረት እየተፈታተናቸው እንደሆነ ይናገራሉ። ዘላለም ሀጎስ የተማሪዎቹ ተወካይ ነው። ኢትዮጵያ አቆጣጠር ከ ሁለት ሺ ዘጠኝ መስከረም ጀምሮ ያገኘነውን የትምህርት እድል ተጠቅመን እዚህ ሃንጋሪ መጥተናል ያው ከትምህርት ሚኒስቴር በተገኘ የትምህርት እድል ያም ሆኖ ያገኘነው የትምህርት እድል ጥሩ ሆኖ እያለ ከሚሰጠው የስኮላርሺፕ ፊ አንጻር ትምህርት ሚኒስቴርን አስፈላጊውን ማጣራት አካሂዶ የማይበቃና ያሉንን ወጪዎች የማይሸፍን በቂ ያለመሆኑን ጥያቄ ውስጥ በማስገባት አሰራሩን በተከተለ መንገድ ጥያቄ አቅርበን ነበር። ያው ይህንን የኢኮኖሚ ችግር በተደጋጋሚ በሁለት ሺህ ዘጠኝ ከህዳር ወር ጀምሮ ሚያዚያ ድረስ ለተለያዩ አካላት ለትምህርት ሚኒስቴርም በቅርብ የሚገኘው የኢትዮጵያ ኤምባሲ ጄኔቫ ስለሆነ ጄኔቫ ላለው የኢትዮጵያ ኤምባሲም በተደጋጋሚ ደብዳቤ አስታውቀን እነሱም ያንን ጉዳይ አይተው መልስ ለመስጠት ክቡር አምባሳደር ነጋሽ ክብረት እዚህ ድረስ ያለውን ሁኔታ ለማጣራት ተገኝተው ያለውን ሁኔታ እና ያለብንን የኢኮኖሚ ችግር አጣርተው ነበር። ሆኖም ግን ያው ይህ ለትምህርት ሚኒስቴር የቀረበው የመፍትሄ ወይም የጥናት ሁኔታ ምንም አይነት መልስ እስካሁን ስራ አልተሰጠን ነው የመጣንበት የስኮላርሽፕ አይነት ስቲፐንዲየም ሀንጋሪ ከም- የስኮላርሽፕ የሚሰጠው ደግሞ ቴምፕስ ፓብሊክ ፋውንዴሽን የሚባል በሀንጋሪ መንግስት የተቋቋመ ድርጅት ነው። ስኮላርሽፕ መጠን ለተለያዩ ወጪዎች የሚሸፍነ ሆነው ለሊቪንግ ኮስት ወይም ደግሞ ያቺ በየወሩ ለመኖሪያ ወርሃዊ የምትከፈለው ለማስተርስ ተማሪዎች መቶ ሰላሳ ዩሮ ነው። ለፒኤችዲ ተማሪዎች ደግሞ አራት መቶ ሀምሳ ዩሮ ነው። ከዛ ውጪ መኖሪያ የማደሪያ ክፍል ይሰጣል። ከዛ ከሌለ ደግሞ ውጭ እንድንከራይበት የሚከፈል አንድ መቶ ዩሮ ክፍያ ይኖራል ማለት ነው። ስለዚህ ይህን አራት መቶ ዩሮ ለፒኤችዲ እና መቶ ሰላሳ ዩሮ ለማስተርስ ተማሪዎች የሚከፈለውን ይህንን ክፍያ ማን ነበር መሸፈን የነበረበት? ራሱ ፋውንዴሽን ነው ሸፍኖ እዚህ ድረስ ያመጣል ማለት፣ በየወሩ ያንን ስኮላርሽፕ እሱ ይከፍላል። አሁን ያለው ችግሩ ይሄ መቶ ሰላሳ ዩሮ በተለይ ለማስተርስ ተማሪዎች ከወር እስከ ወር ምግባቸው እና ሌሎች ያሉትን ወጪዎች ሸፍኖ እንትን ለማለት የማይበቃ መሆኑ ነው። ከየዩኒቨርሲቲው ተመልምለን ተወዳድረን ነው ይህንን እድል ያገኘ ነው እና ይሄ የትምህርት እድል መገኘቱ ጥሩ ነው። እኛ አሁን እዚህ ጋር ማንሳት የፈለግነው ግን የሀንጋሪ መንግሥት የሚሸፍነው ክፍያ አለ። ያ ክፍያ ግን በቂ አይደለም። ስለዚህ አሁን ተጨማሪውን ገንዘብ ከኢትዮጵያ የትምህርት ሚኒስቴር ነው ማግኘት ያለባችሁ ማለት ነው? አዎ፣ ከኢትዮጵያ የትምህርት ሚኒስቴር ነው። እኛ ለብቻችን ያነሳነው ጥያቄ አይደለም። ከዚህ ውጭ በተለያዩ ሀገራት የሚማሩ በእኛ በተመሳሳይ ውል አስረው የሚማሩ ዜጎች አሉ እንደዚህ አይነት ተመሳሳይ ኢኮኖሚ ችግር ኖሮባቸው ድጎማ ይደረግላቸዋል ወደ ሀንጋሪ የመጣችሁት ተማሪዎች ስንት ነበራቸው የትምህርት እድሉን ያገኛችሁት በጠቅላላ ሰላሳ ስድስት ነበርን አሁን ወደ ሌላ ሀገር ከሄዱትና ወደ ኢትዮጵያ ከተመለሱት እንትን ቢል ወደ ሀያ ዘጠኝ ወይም ሰላሳ አካባቢ እዚህ እንገኛለን ማለት ነው። ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸመን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው። ስለዚህ ይህንንን ችግራችን ታይቶ ትምህርት ሚኒስቴርና ሌላው የሚመለከተው አካል በአስቸኳይ መፍትሄ እንዲሰጠን ነው ጥያቄያችን የማቀርበው በኤፌድሬ ትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድልን የሚመሩት አቶ ምትኩ በሬቻን ተማሪዎቹ ገጠመን ያሉትን ችግር አንስተን ጠይቀን ነበር ከሀንጋሪ መንግስት ጋር ስምምነት ላይ ስንገባ የሀንጋሪ መንግስት ትምህርትን በነጻ ለመስጠት ለተማሪዎች የመኖሪያ አበል በየወሩ ሊከፍል እንዲሁም ለህክምናቸው የሚያስፈልጋቸውን ወጪዎችን ለመሸፈል በተጨማሪም ሌሎችም ከትምህርት ጋር ተያያዥ የሆኑ ወጪዎችን እንደሚሸፍን ስምምነቱ ላይ ተቀምጠዋል በኢትዮጵያ መንግስት በኩል የሚሸፈነው ወደ ትምህርት ሲሄዱ የአየር ትኬት፣ ትምህርታቸውን አጠናቅቀው ወደ ኢትዮጵያ ሲመጡ ደግሞ የመመለሻ አየር ትኬት ለመስጠት ነው። የሀንጋሪ ተማሪዎች ብቻ ሳይሆኑ ሌሎችም አገር ላክናቸው ተማሪዎች ሰጣቸው የመኖሪያ አበል በቂ እንዳልሆነ ጥያቄ ሲያቀርቡ የጥያቄው አግባብ እየታየ ምላሽ የሚሰጥበት አሰራር አለ። ስለዚህ የሀንጋሪ ተማሪዎችንም በተመለከተ ያደረግ ነው። በእርግጥ ከተማሪዎቹ የሚሰጡ ገንዘብ በቂ ስላልሆነ ያህል ገንዘብ በየወሩ ልንደጎም ይገባል የሚል ጥያቄዎችን የገንዘብ መጠንም በማስቀመጥ ልከዋል። ጄኔቫ የሚገኘው የኢትዮጵያ ኤምበሲ በቦታው ተገኝተው ተማሪዎቹ ያነሷቸውን ጥያቄዎች በዝርዝር አይተው ሀሳብ እንዲያቀርቡ አሳይመንት ተሰጥቷቸዋል። በዛ መሰረት በቦታው ተገኝተው ለተማሪዎቹ ድጋፍ ያስፈልጋል የሚሏቸውም በዝርዝር ልከዋል። ነገር ግን ያ የመጣው የውሳኔ ሀሳብ መልሶ ማየትን ግን የግድ ብሏል። ለዚህም ነው የስልጠና ዕድልም የሰጠው አካል የሚሰጠው ገንዘብ ለተማሪዎቹ በትክክል በቂ ነው፣ አይደለም በተጨማሪ የገንዘብ ድጋፍ በኢትዮጵያ መንግሥት የሚያስፈልግ ካለ ይህንን አይቶ መጥቶ የውሳኔ ሀሳብ አቅርቦ አስወስኖ ተማሪዎችን ለማገዝ በትምህርት ሚኒስቴር በኩል ፍላጎቱ አለ። ስለዚህ በቅርቡ ምላሽ ያገኛሉ የሚል ተስፋ አለ ወይስ ምን ያህል ጊዜ ተ ቅድም ለማንሳት እንደሞከርኩልሽ ብዙ ተማሪዎች በተለያዩ ሀገሮች ትምህርታቸውን በመከታተል ላይ ይገኛሉ። ስልጠና የሰጠው ወገን የሚሰጠው ገንዘብ በቂ ነው ብለው ያምናል። ነገር ግን ተማሪዎቹ እዛ ከደረሱ በኋላ ግን የሚሰጠው ገንዘብ በቂ አይደለም የሚል ጥያቄ ሲያነሱ፣ ኤምባሲዎቻችን ባሉበት ቦታ ላይ ዝርዝር ጥናት በማካሄድ ይህን ያህል ገንዘብ ድጎማ ሊሰጣቸው ይገባል ብለው ሀሳብ ሲያቀርቡ የድጎማ ገንዘብ እንደ ኢትዮጵያ መንግስት እየተሰጠን ያለው ለምሳሌ ያህል ቱርክ ተማሪዎች አሉን፣ ቻይናም ተማሪዎች አሉን፣ ሕንድም ኩባም። በነዚህ ሀገሮች ላይ ስልጠናውን የሰጠው አካል ከሚሰጠው ገንዘብ በተጨማሪ የኢትዮጵያ መንግስት ድጋፍ እያደረገን ያለው ስለዚህ፣ ለሀንጋሪም ተማሪዎች ተመሳሳይ እገዛ ለማድረግ በእኛ ማለት በትምህርት ሚኒስቴር በኩል በተለይ ስራውን የምመራው በመሆኔ በአካል ተገኝቼ ከተማሪዎቹ ጋርም ውይይት እንዳካሂድ በተጨማሪም ስልጠናውን ከሰጠውም አካል ጋር ተገናኝተን ውይይት እንድናካሂድና መጨረሻ ውሳኔ ሀሳብ እንዳቀርብ እርግጠኛ ነኝ። ማርች ሀያ አራት በቦታው ተገኝቼ ከተማሪዎቹ ጋር ውይይት አካሂዳለሁ ብዬ አምናለሁ። የተማሪዎቹ ችግሮች በቅርቡ መፍትሄ ያገኛሉ የሚል ተስፋ አለን። አቶ ምትኩ በሬቻን ለሰጡን ምላሽ ከልብ እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ አዎ፣ ፌስቡክ አትቪ አማሪክ ላይ ሁል ጊዜ አስተያየቶቻችሁን እንቀበላለን። ስናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜርና፣ እኔም መስታወት አራጋው ነበር። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። ሱሌይማን ተራዋላይ ነው ደግሞ በቴክኒክ ምህንድስና አብሮን ያመሸው። መልካም ምሽት፣ እናመሰግናለን። ሬዲዮ ሰገሌ አሜሪካ